ጋዜጠኛ ኤልያስ ገብሩ ጋር ወደ መቶ የሚሆኑ ሰዎች ገርጂ ፖሊስ ጣቢያ ታስረው እንደነበረና ቀጥሎ ወደ ቦሌ መዛወሩን አሁን ደግሞ 15 ከሚሆኑ ሌሎች በተመሳሳይ ጥርጣሬ ከታሰሩት ጋር በቂርቆስ ክፍለ ከተማ ፖሊስ ጣቢያ ይገኛል። አፍንጫው ታሟል የሚል ወሬ ከተሰማ በኋላ ከጠየቁት መካከል የሙያ አጋሩ ጋዜጠኛ ብዙአየሁን አነጋግርነዋል። ኤልያስ ያው ከሶስት ወር በላይ በእስር ላይ ነው የሚገኘው እና ታስሮ የነበረው ቦሌ ክፍለ ከተማ ፖሊስ መምሪያ ነበረ። ዛሬ ግን በማህበራዊ ድረገጾች እንዳነበብኩት ኤልያስ የመተንፈስ ችግር እንደገጠመው ሲል ማየት አለብኝ ብዬ ወደዚያ ተጉዤ ነበረ እና አይቼው ነው እየተመለስኩ ያለሁት። እንደነገረኝ ከታሰረ በኋላ ነው ሕመሙ ተሰማው የመተንፈስ ችግር እንደገጠመው እና በአሁኑ ሰዓት ላይ ምንም አይነት እንደማያሸት ምንም አይነት እንደማሸትና መጥፎም ጠረን ይሁን ጥሩ ጠረንም መቀየር መለየትም እንደማይችል እንደውም ለሞከራ ያህል የሆነ ሽቶ ነገር ሁሉ ከቤት አስመጥቼ ለማሸት ሞክሬ ነበር ምንም አይነት ስሜት አይሰማኝም ነው የሚለው። ሐኪም ቤት ለሚል ጥረት አድርገው ነበረ የሄደው ሐኪም ቤት ጤና ጣቢያዎች ናቸው። ጤና ጣቢያዎች ደግሞ ብዙም የሚረዳው ነገር እንዳልሰጡት ነው በግል መታከምም አለመቻሉን የገለጸልኝ እኛም ጋዜጠኛ ኤልያስ ገብሩ ወደሚገኝበት ቂርቆስ ፖሊስ ጣቢያ ሄደን ጠይቀነው ነበረም ጋዜጠኛው በአሁኑ ሰዓት ምንም አይነት ሽታ የመለየት ወይም ደግሞ አሽትቶ ማወቅ እንደማይችል ገልጾልናል። በህይወቴ ሰግቼ አላቅም ያለው ጋዜጠኛ ኤልያስ አሁን ግን ሁኔታው አስግቶኛል ብሎናል። የተሻለ ህክምና ያላገኘኸው በፖሊስ ጣቢያው ተከልክለህ ነው አልነው። የለም አለ ጋዜጠኛ ኤልያስ ገብሩ ፖሊስ ጣቢያው በሐኪም መታየት ባለብን ፕሮግራም መሰረት ወደ መንግስት ጤና ጣቢያ ይወስደናል። ችግሩ ጤና ጣቢያው ሪፈር ካልጻፈ ሌላ ቦታ ሄደህ መታከም አትችልም ብሎናል። ጋዜጠኛ ኤልያስ ገብሩ ከታሰረ ከሶስት ወራት በላይ የሆነው ቢሆንም እስካሁን አንድ ጊዜ ከመመርመሩ ውጪ ምንም አይነት የምርመራም ሆነ ወደ ፍርድ የመቅረብ ሁኔታ እንደሌለ አክሎ ገልጾልናል። ለዶቸ በለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። C at ababam.